የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችን ከዋሽንግተን ዲሲ የድረሳችሁ አድማጮች፣ የዕለተ ቅዳሜ ታህሳስ 6 2016 ዓ.ም ፕሮግራማችንን ይዘን ቀርበናል። የአቶ ታዬ ደንዳ መታሰር የጠቅላይ ሚኒስትሩን የውስጥ ተቃውሞ ስጋት የሚጠቁም ነው ተባለ። ፓርቲ ውስጥ እንቅስቃሴ እንዳይኖር፣ ጥያቄ እንዳይኖር፣ እንደው ተቃውሞ እንዳይኖር ያደርጋሉ በሁሉም አቅጣጫ ዝግቱ ወዳያለን የሰማችኋቸው በጉዳዩ ላይ ሀሳባቸውን እንዲያጋሩን የጠየቅናቸው በአሜሪካ ነዋሪ የሆኑት የቀድሞ የኦሮሚያ ክልል አመራር አባል ዶክተር ሚልኬሳ ሚደጋን ነው። የፌዴራል የጸጥታና የደህንነት የጋራ ግብረ ኃይል በበኩሉ አቶ ታዬን መንግስትን ለመጣል ከሽብር ቡድኖች ጋር በህቡ ያሴራሉ በማለት በቁጥጥር ስር እንዳዋላቸው ይፋ ማድረጉ ይታወቃል። በዚህ ዙሪያ የተቀናበረው መሰናዶ በምሽቱ ይቀርባል። ኦነግ በኦሮሚያ ክልል በወር ውስጥ እንደተገደሉ ለገለጻቸው 150 ሰዎች መንግስትን ተጠያቂ አድርጓል። ዘገባ አለን። በሁለተኛው አጋማሽ ደግሞ ሳምንታዊው መዝናኛችሁ የሙዚቃ ቃና ይቀርባል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን ቆንጂታዬ በመስተንግዶ አብሬያችሁ አመሻለሁ። ከዓለም ዙሪያ የተጠናቀሩ ዜናዎችን ይሆናል የምናስቀድመው። መልካም ምሽት። ጤና ይስጥልኝ። ክብራትና ክብራን ከቅዳሜ ምሽት ዜና ጋር እንግዲ ወልዴ ነኝ። በሰሜን ጋዛ በሐማስ ላይ ባደረሰችው ጥቃት ሦስት ታጋቾችን በስህተት እንደገደለች እስራኤል አስታውቃለች። በሐማስ ተይዘው የነበሩት ሦስቱ እስራኤላውያን ታጋቾች የተገደሉት ትናንት አርብ ሲሆን ታጋቾቹ ምናልባትም ሐማስ ትቷቸው የሄደ ወይም ከእገታው ለማምለጥ ሲሞክሩ የነበሩ ሊሆን ይችላሉ ሲል የእስራኤል መከላከያ ኃይል አስታውቋል። ከ130 በላይ የሚሆኑ ታጋቾች አሁንም በሐማስ እጅ እንደሚገኙ ተነግረዋል። 18 ሺህ ፍልስጤማውያን ያለቁበትን ጦርነት እስራኤል ከፍተኛና ሰፊ የጥቃት ዘመቻ ከማድረግ ይልቅ ውስን የሆኑ ኢላማዎች ላይ ብቻ እንድታተኩር አንድ ከፍተኛ የባይደን አስተዳደር ባለሥልጣን እስራኤልን መጠየቃቸው ታውቋል። ትናንት አርብ አንድ የአልጀዚራ ቴሌቪዥን የካሜራ ባለሙያ በእስራኤል ጥቃት መገደሉ ታውቋል። አልጀዚራ እንዳለው የካሜራ ባለሙያው ሳምር አብዱቃ ከተመታ በኋላ የሕክምና ቡድኖች ለመርዳት ሙከራ ቢያደርጉም በእስራኤል ኃይሎች መከልከላቸው ታውቋል። ጦርነቱ በፍልስጤማውያን ሲቪሎች ላይ ከፍተኛ ስቃይ ባስከተለበት በዚህ ወቅት እስራኤል ከፍተኛና ሰፊ የጥቃት ዘመቻ ከማድረግ ይልቅ ውስን የሆኑ ኢላማዎች ላይ ብቻ እንድታተኩር አሜሪካ ጥሪ በማድረግ ላይ ነች። የአሜሪካ ብሔራዊ ጸጥታ አማካሪ ጄክ ሰለቨን ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁና ከመከላከያ ሚኒስትሩ የአፍ ጋላንት ጋር ተገናኝተው መነጋገራቸውንና እስራኤል የጥቃት ዘመቻዋን በምትቀንስበት ጉዳይ ላይ መነጋገራቸውን የብሔራዊ ጸጥታ ምክር ቤቱ አስተባባሪ ጃን ኪርቢ ዋሽንግተን ላይ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ የየመን ሁቴ አማጽያን በቀይ ባህር በኩል በሚተላለፉ መርከቦች ላይ የሚያደርሱትን ጥቃት በመጨመር ላይ ናቸው ተብሏል። የእስራኤልና የሐማስ ጦርነት ከጀመረ ወዲህ እየተባባሰ የመጣው ጥቃት በጦርነቱ መጀመሪያ አካባቢ ኢላማ የነበሩት ከእስራኤል ጋር ግንኙነት ያላቸው መርከቦች የነበሩ ሲሆን በአሁኑ ወቅት ግን ሌሎችም ከእስራኤል ጋር ግንኙነት የሌላቸው መርከቦች ኢላማ ተደርገዋል ተብሏል። ታላላቅ የመርከብ ኩባንያዎች ሌላ መመሪያ እስከሚሰጥ ድረስ መርከቦቻቸው ባሉበት የባህር ላይ ኬላዎች እንዲቆሙ አዘዋል። በዓለም ንግድ ትልቅ የደም ስር ከሆኑት አንዱ ተደርጎ በሚታየው የቀይ ባህር ላይ የሚፈጸመው ጥቃት የነዳጅ እህልና ሌሎችም ቁሶች ዝውውርን ስለሚገታ ቀውስ እንዳያስከትል ተሰግቷል። ከጦርነቱ መፈንዳት ወዲህ በኢራን የሚደገፉ ቡድኖች በመካከለኛው ምስራቅ በሚገኙ የአሜሪካ መከላከያ አባላት ላይ የሚያደርጉትን ጥቃት በከፍተኛ መጠን እንደጨመሩም ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የቀድሞው የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ በአንድ ወቅት እርሳቸው የሚመሩት ስለነበረው ገዢው ፓርቲ ኤኤንሲ በመጪው ምርጫ ድምፃቸውን እንደማይሰጡ አስታውቀዋል። በሙስና ቅሌት ከስልጣን ተወግደው በሰሪል ራማፎሳ የተተኩት ዙማ የ15 ወራት እስር ተፈርዶባቸው በጤና ምክንያት በሚል ከሁለት ወር እስር በኋላ ምህረት ተደርጎላቸው ነበር። ዙማ በሰሪል ራማፎሳ ለሚመራው ኤንሲ ድምፃቸውን እንደማይሰጡ አስታውቀው በቀድሞ የኤንሲ ወታደራዊ ክንፍ ለተሰየመ አዲስ ፓርቲ ድምፃቸውን እንደሚሰጡ ተናግረዋል። የዲሞክራሲ መዋቅሮች ፈርሰዋል፣ ገንዘብም ምርጫን ለመወሰን ጥቅም ላይ ውሏል የሚሉት ዙማ ኤኤንሲ በሚሰጠው ውሳኔዎችም ውስጥ ማጭበርበር አለ ሲሉ ይከሳሉ። ከ1994 ወዲህ ለመጀመሪያ ጊዜ ኤንሲ በምርጫ እንደሚሸነፍ ዙማ ተንበየዋል። አጨቃጫቂው ዙማ በፓርቲው ውስጥ አሁንም ተጽዕኖ እንዳላቸው እና ጠንካራ ደጋፊዎች እንዳሏቸውም ይነገራል። ለእስር በተዳረጉበት ወቅት በተነሳ ተቃውሞ 350 የሚሆኑ ሰዎች ሕይወታቸውን አጥተዋል። በመጨረሻም በኬንያ በስደት የሚኖሩ የኮንጎ ዲሞክራቲክ ሪፐብሊክ ተቃዋሚ መሪ ከአማጺው ኤም 23 ጋር የፖለቲካና ወታደራዊ ትብብር እንደሚያደርጉ ማስታወቃቸውን ተከትሎ ኪንሻሳ የኬንያውን አምባሳደር ለጥያቄ ጠርታለች። ኮንጎ በመጪው ሳምንት ምርጫ ለማድረግ በዝግጅት ላይ ስትሆን በኬንያ በጥገኝነት የሚኖሩት የተቃዋሚው መሪ ከአማጺው ቡድን ጋር ማበራቸውን ማስታወቃቸው ውጥረትን ፈጥሯል። የተቃዋሚው መሪ እና የቀድሞ የኮንጎ ምርጫ ኮሚሽን ኃላፊ የነበሩት ኮርኔሊ ናንጋ በናይሮቢ በሚገኝ አንድ ሆቴል ከኤም 23 ጋር እንደሚቆሙ የአማጺው ፕሬዝደንት ተደርገው ከሚታዩት በርትራንድ ቢስሙዋ ጋር በመሆን አስታውቀዋል። ድርጊቱ ናይሮቢን ዲፕሎማሲያዊ ዋጋ ያስከፍለታል ስትል ኪንሻሳ ዝታለች። ትናንት ዓርብ ማምሻውን ጋዜጣ መግለጫ የሰጡት የኮንጎ የማስታወቂያ ሚኒስትር ፓትሪክ ሙያያ ከኬንያ ማብራሪያን እንደሚጠብቁ ተናግረዋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ዜናውን ያሰማዋችሁ እንግዶ ሌነኝ፣ መልካም ምሽት። የዓለም ዜናዎቹን አድምጠን ተመልሰናል። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዝግጅታችንን በአጭር ሞገድ መስመሮች በ22 በ25 ና በ31 ሜትር ባንዶች እንዲሁም በኢትዮ ሳት በተጨማሪም በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ ለማድመጥ ትችላላችሁ። ወደ ቀዳሚው ዘገባችን እንለፍ። ኦነግ በኦሮሚያ ክልል በወር ውስጥ እንደተገደሉ ለገለጻቸው 150 ሰዎች መንግስትን ተጠያቂ አድርጓል። ተቃዋሚው የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ባለፈው አንድ ወር ጊዜ ውስጥ ከ150 በላይ ንጹሐን ዜጎች በአውሮፕላንና በከባድ መሳሪያ ጥቃት እንደተገደሉ ባወጣው መግለጫ አስታውቋል። ግንባሩ ለሁሉም ሰላማዊ ዜጎች ግድያዎች የመንግስት ኃይሎችን ተጠያቂ አድርጓል። መንግስት ኦነግ ሸኔ በሚለው ታጣቂና መሰል ኃይሎች ላይ እርምጃ እየወሰደ እንደሆነ የገለጹት የክልላዊ መንግስቱ የኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ ግን ወታደራዊ እርምጃው በሰላማውያን ዜጎች ላይ ያነጣጠረ ነው መባሉን አስተባብለዋል። የኦነግ መግለጫም በሁለቱ ቡድኖች መካከል ያለውን ትብብር የሚያሳይ ነው ሲሉ ውንጀላውን አጣጥለዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሞ ነፃነት ግንባር ኦነግ ከትናንት በስቲያ ሮሙ ታሳስ 3 ቀን 2016 ዓ.ም ባወጣው መግለጫ በክልሉ ባለፈው አንድ ወር ጊዜ ውስጥ 150 ንጹሃን ሰዎች እንደተገደሉ አስታውቆ ለድርጊቱም የመንግስት የጸጥታ ኃይሎችን ተጠያቂ አድርጓል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ መንግስትን ጥያቄ ያደረጉት ከሕዝብ ባሰባሰቡት መረጃ ላይ ተመስርተው እንደሆነ ተናግረዋል። የብልጽግና ቡድን የታጠቀው ነሂል ጋር የሚያደርገውን ውጊያ ወደ ጎን ትቶ ንጹሀን ላይ የሚያደርገውን ጦርነት እና ህዝቢዎችን እየጨፈጨፈ በየቦታ እያሰረ ከነ ቤት ንብረታቸው እያወደመ ያለበት ሁኔታ ነው ያለ። ይህንንም ደግሞ በመረጃ የተደገፈ ከቤተሰቦች ከአካባቢ ነዋሪዎች፣ እንደዚሁም ደግሞ እኛ እንደ ድርጅት ካለ ነው በተዋረድ ያለው የድርጅታችን አደረጃጀቶች ከነሱ ያገኘነው መረጃ ለይተን እነዚህ ሰዎች አንደኛ ሲቪል መሆናቸው፣ ሁለተኛ ደግሞ በመንግስት መገደላቸው ለይተን ያስቀመጥነው የቁጥሩም ሆነ የጊዜውም ቦታውን ለይተን መግለጫው የሚያትተው ይህንን። የፓርቲውን ውንጀላ አጣጥለው ምላሽ የሰጡት የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ ፓርቲውን መልሰው ወንጅለዋል። የኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ዞኖች ንጹሐንን እየገደለ ያለው የሸኔ አሸባሪ ቡድን ነው። እኛ እንደ መንግስት ህዝቡን የመከላከል ዜጎችን የመከላከል ሕገ መንግስታዊ ግዴታም ስላለብን ንጹሐንን ከአሸባሪ ቡድን የመከላከል ተግባር ነው እየፈጸምን ያለ ነው እንጂ ሽብር ቡድኑ እራሱ ገሎ ኢሰብኣዊ የሆኑ ድርጊቶችን ፈጽሞ መንግስት ነው በሚለው ለአሸባሪው ቡድን ሽፋን ለመስጠት የወጣ መግለጫ ነው ማለት ነው። የመንግስት ኃይሎችን ስለከሰሱባቸው መረጃዎች እና ከጉዳዩ ጋር በተያያዘ ስሙ በየጊዜ እየተነሳ ያለውን የኦሮሞ ነጻነት ሰራዊትን ያልጠቀሱበት ምክንያት አስመልክቶ የአሜሪካ ድምጽ የጠየቃቸው የኦነግ የህዝብ ግንኙነት ኃላፊ አቶ ለሚ በበኩላቸው፣ እኛ ህዝብ የኦሮሞ ነጻነት ሰራዊት ገደለን ብሎ መረጃ እስካልሰጠንና ማስረጃ እስካላቀረብልን ድረስ የኦሮሞ ነጻነት ሰራዊት ገደለ ብለን መግለጫ የምናወጣበት አዝማሚያ የለምም አይፈጠርም። መንግስትም በተመሳሳይ ላላደረገው እኛ ምንጎንነው ነገር የለም። በሌላ በኩል በኦሮሚያ ክልል የተለያዩ አካባቢዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በሚካሄደው የተኩስ ልውውጥ ምክንያት ሰላማዊ ሰዎች የጉዳት ሰለባ እንደሆኑ የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። ይፈጸማሉ ባሏቸው ግድያዎችንም መንግስትንም ታጣቂ ቡድኑንም ተጠያቂ ያደርጋሉ። የፓርቲው ህዝብ ግንኙነት ኃላፊ ግን የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው አካባቢዎች ነው ነዋሪዎች ታጣቂውን እየቀለባችሁ ትደግፋላችሁ እየተባሉ ይሰቃያሉ ሲሉ ለጠቀሱት ቃቶች መንግስትን ወንጅለዋል። አቶ ሀይሉ አዱኛ ኦነግ የመንግስት ኃይሎችን ስለሚከስባቸው ግፎችና በደሎች የሚሉት አላቸው። ሸኔ አሸባሪ ቡድን ነው። አሸባሪ ቡድን መደገፍ፣ ሎጂስቲክ ማቅረብ፣ የሞራል ድጋፍ ማድረግ ይሄ ደግሞ ያስጠይቃል ማለት ነው። ከተማም ሆነ ገጠር የተጠያቂነት እርምጃ ይወሰዳል። ስዕሎቻቸውን የእነዚህን ደጋፊዎች በያሉበት ቁጥጥር ስር የማዋል ስራ ይሰራል ማለት ነው። ይህን ደግሞ አጠናክረን እንቀጥላለን ማለት ነው። የኦሮሞ ነጻነት ሰራዊት በተደጋጋሚ በመንግስት የሚቀርብባቸው ውንጀላዎችን እንደማይቀበል መዘገባችን ይታወሳል። አቶ ለሚ መንግስት የህዝቡን ደህንነት እያስጠበቀ አይደለም ሲሉ ክሳቸውን ያጠናክራሉ። መንግስት አለው ብሎ የሚያምን ከሆነ የክልል ሉዓላዊነትና የህዝቦች ሰላምና ማረጋጋት ማስቻልቺ ያለው የሚል ከሆነ ሰሞኑንም ሆነ ከዚህ በፊትም ሲደረግ የነበረ በምዕራብ ኦሮሚያ ኦሮጉድር ወለጋ ና ምስራቅ ወለጋ ኪረሙ፣ አሙሩ፣ ጃርቴ፣ አጋምሳ እዛ አካባቢ ጽንፈኛ የአማራ ታጣቂ ቡድኖች ድንበር ተሻግሮ መጥቶ ንጹሀንን ሲጨፈጭፉ፣ ሀብትና ንብረትን ሲያወድሙ እየተስተዋልና ህዝባችን ከጊዜ ወደ ጊዜ ውታውን እያሰማ ነበረ። መንግስት ለዚህ ምን አይነት ምላሾች እየሰጠ ነው? አቶ ኃይሉ ግን መንግስት የህግ የበላይነት የማስከበር ኃላፊነቱን እየተወጣ ነው ሲሉ ክሱን ይከላከላሉ። ጽንፈኛው ፋኖ በምንዋሰንባቸው አካባቢዎች በሸኔ በመናበብ በሚመስል ሁኔታ በንጹሃን ላይ ያነጣጠረ እርምጃ ይወስዳል። በሆሮ ጉዱሩም በጎጃም ዞን በምንዋሰንበት ቡሬ ወረዳ ከአንድ ቀበሌ የተፈናቀሉት አራት ሺህ ኦሮሞዎች ከ ቡሬ ወረዳ ተፈናቅሎ ሮጉድሩ ወለጋ አሙሩ ወረዳ ውስጥ ሰፍሮ ነው ያሉት። እነዚህ ተፈናቃዮች በቡሬ የዘሩትን እህል ለመሰብሰብ ወደዛ ሲሄዱ ጽንፈኛው ፋኖ መንገድ ላይ ጠብቆ እነሱ ተሳፍረበት ሲጓጓዙ የነበረውን መኪና ላይ ጥቃት ፈጽሞ አስራ ሶስት ሰዎች ወዲያውኑ ሲሞቱ፣ ሁለት ሰዎች ሆስፒታል ገብተዋል ማለት ነው። ይሄም የሚያመለክተው ሸኔም ይሁን ጽንፈኛው ፋኖ ሕዝብ መሆናቸውን ያረጋገጡበት ግባቸው አንድ እንደሆነ ያመለከተበት ስለሆነ መንግስትም አስፈላጊውን እርምጃ እየወሰደ ይገኛል ማለት። በሌላ በተለያዩ ጊዜ ያነጋገርናቸው የፋኖ ታጣቂዎች መሆናቸውን የሚናገሩ ግለሰቦች የሚቀርብባቸውን ውንጀላ ማስተባበላቸው አይዘነጋም። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ አያይዞም የኦሮሞ ነፃነት ግንባር መንግስትን ተጠያቂ ያደረገበትን መግለጫው እርሳቸው ኦነግ ሸኔ ሲሉ ለጠሩት ታጣቂ ቡድን ድጋፉን የገለጸበትና በሁለቱ ቡድኖች መካከል ያለውን ትብብር የሚያሳይ ነው በማለት ማለት የግንባሩን ውንጀላ እንደማይቀበሉ አጠናክረው ተናግረዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ጸሐይ ዳምጠውን ለዘገባዋ እናመሰግናለን። በቀጣዩ የቅዳሜ ምሽት ቅንብር የአቶ ታዬ ደንዳ መታሰር የጠቅላይ ሚኒስትሩን የውስጥ ተቃውሞ ስጋት ይጠቁማል ተባለ። ጠቅላይ ሚኒስትር አብይ አህመድ የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳአን ከስልጣን በማንሳት ለእስር መዳረጋቸው በፓርቲውም ሆነ በመንግስታቸው ውስጥ የሚነሳ ተቃውሞ ስጋት እንዳላቸው ያሳያል ሲሉ ነዋሪነታቸውን በአሜሪካ ያደረጉት የቀድሞ የኦሮሚያ ክልል አመራር ዶክተር ሚልኬሳ ሚዳጋ ተናገሩ። ለአገሪቱ የሰላም እጦት መንግስትን ተጠያቂ ያደረጉት አቶ ታዬ ጦርነት እንዲቆምና እርቅ እንዲደረግ በመናገራቸው ከስልጣናቸው እንደተነሱ ከመታሰራቸው አስቀድመው ገልጸዋል። የፌዴራል የጸጥታና ደህንነት የጋራ ግብረ ኃይል ግን መንግስትን ለመጣል ከሽብር ቡድኖች ጋር በህቡዕ ያሴራሉ በማለት በቁጥጥር ስር እንዳዋላቸው ይፋ አድርጓል። የሕግ ባለሙያ የሆኑት አቶ ዳንኤል ውብሸት ደግሞ ለእስሩ የቀረቡ መንግስታዊ ክሶች አሳማኝ ያልሆኑና ሂደቱም የህዝብ ተመራጩን ያለመከሰስ መብት የጣሰ ነው ሲሉ ይተቻሉ። አስማማው አየነው ተከታዩን ዘገባ አሰናድቷል። ኦሮሚያ ክልል የሰሜን ሸዋ ዞን ኩየ ወረዳ ተመርጠው የክልሉ ምክር ቤት ጨፌ ኦሮሚያ አባል የሆኑት አቶ ታዬ ደንዳ ከመስከረም 2014 ዓ ም እስከ እስከታሰሩበት ታህሳስ 1 ቀን 2016 ዓ ም ድረስ በፌዴራል የሰላም ሚኒስቴር ሚኒስትር ዴታ በመሆን ከሁለት ዓመት በላይ ሰርተዋል። ከሰሞኑም በማኅበራዊ ትስስር ገጻቸውና በሌሎች መድረኮች ለአገሪቱ የሰላም እጦት መንግሥትን ተጠያቂ ያደረጉት አቶ ታዬ ጦርነት ይቁም እርቅ ይደረግ በማለታቸው ጠቅላይ ሚኒስትር አብይ አህመድ ከሥልጣን እንዳነሷቸው ገልጸው ክፉኛ ተችተዋል። ይህን ተከትሎ የጸጥታና የደህንነት የጋራ ግብረ ኃይል አቶ ታዬ መንግሥትን ለመጣል ከሽብር ቡድኖች ጋር በህቡ ያሴራሉ ሲል በቁጥጥር ስር እንዳዋላቸው ይፋ አድርጓል። በጉዳዩ ላይ የአሜሪካ ድምፅ ያናገራቸውና በአሁኑ ወቅት በአሜሪካ ሚችጋን ግዛት የአልቢን ኮሌጅ መምህር የሆኑት ዶክተር ሚልኬሳ ሚዳጋም በኦሮሚያ ክልል በፓርቲና በመንግስት ኃላፊነቶች ላይ ሳሉ ከጠቅላይ ሚኒስትሩም ሆነ ከአቶ ታዬ ደንዳ ጋር አብረው እንደሰሩ ያስታውሳሉ። ዶክተር ሚልኬሳ እንደሚያስረዱት ጠቅላይ ሚኒስትሩ አቶ ታዬን ከስልጣን ያነሷቸው በፓርቲውም ሆነ በመንግስታቸው ውስጥ የሚነሳን ተቃውሞ ስለሚሰጉ ነው። ታዬ በተለይ በኦሮሚያ አካባቢ ከጠቅላይ ሚኒስትሩ የበለጠ ብልጽግና እና አምኖ ነው ይህን ያደረገው በመጨረሻ ላይ እሱም የቦታ የሚከሰተው ግጭት በሰላም እንዲፈታ ጠየቀ። በኦሮሚያ ችግር አለ፣ በአማራ ክልልም ችግር አለ፣ ይሄ ነገር ሊቆም ይገባል የሚል ተከታታይ ለሁለት ሳምንት ይህንን ሲያደርግ ነበር። መጨረሻ ላይ የጠቅላይ ሚኒስትሩ ስለማይወዱት በውስጥ በኩል ምንም ነገር ትንፍሽ እንዳይባል ይፈልጋሉ። ጠቅላይ ሚኒስትሩ ለምን እሳቸውም የመጡበት መንገድ ያውቃሉ። በውስጥ በኩል ስለመጡ በውስጥ እንደው ከአማራ ክልል ቢሆን፣ በኦሮሚያ ክልል ቢሆን፣ በደቡብ ቢሆን የሆነ እንቅስቃሴ በውስጥ ምስል በፓርቲ ውስጥ እንቅስቃሴ እንዳይኖር ጥያቄ እንዳይኖር እንደው ተቃውሞ እንዳይኖር ያደርጋሉ በሁሉም አቅጣጫ ዘግቶታል። ያንን ያንን ስለማይፈቅዱ ቶሎ አነሱ ታየን አባረሩ ማለት ነው። ታየም የመጨረሻ ላይ የጻፈው በተለይ በጠቅላይ ሚኒስትሩ በኩል ያለው ነገር ሲወሰድ የነበረው እርምጃ ሕዝብን ከሕዝብ ጋር የሚያጣላ አንድ ሕዝብ ከፋብሎ የሚያጨፋጨፍ ስርዓት እና አካሄድ ያላቸው መሪ እንደመሆናቸውም በደንብ አቃለው። ስለዚህ ታየ ያለው አረመኔም ይሁን የተለያዩ ቃላቶችን የተጠቀመው ሀቁን ተናገረ። ከዛ ብልጽግና ለማንነት ደግሞ ግልጽ ይታወቃል። እንደው ትንሽ እንኳን ትግስት የሌለው መሪ እና የሌለው ፓርቲ መሆኑ አቶ ታዬ ደንዳን በቁጥጥር ስር እንዳዋላቸው ያስታወቀው የጸጥታና የደህንነት የጋራ ግብረ ኃይል ኢትዮጵያን ለማፍረስ ከሚንቀሳቀሱ ጸረ ሰላም ኃይሎች ጋር ተሳስረው ለጥፋት ተልዕኮ በህቡዕ ሲሰሩ እንደደረሰባቸው ጠቅሶ ባወጣው መግለጫ ከሷል። በአሜሪካ ዋሽንግተን ዲሲ የሚኖሩት ትውልድ የኢትዮጵያዊ የህግ ባለሙያና ቀደም ብሎም የኢትዮጵያ ህገ መንግስት በማሻሻል ሂደት ላይ ተሳትፎ እንደነበራቸው የገለጹልን አቶ ዳንኤል ውብሸት በአቶ ታዬ ላይ የቀረበውን የምርመራ ክስ አይቀበሉትም። ይልቁንም የጠቅላይ ሚኒስትሩ እርምጃ የህግ የበላይነትና ሀሳብን በነጻነት የመግለጽ መብት ምን ያህል እየተጣሰ እንደመጣ ያረጋግጣል ይላሉም። ያለ ህግ አግባብ ሰውን ማሰር ሰበብ አሰብ አስባብ በመፈለግና ከዚህ በፊት ብዙ ጊዜ ታይተውና ተሰምተው ይሰለችው ቶችን በመጠቀም ሀሳቡን የሚገልጽን ሰው አታኪ የማድረግ ወይም የማጥቃት ሁኔታ እንዳለ የሚያሳይ ነው። አንደኛ የተያዘበት መንገድ በተለይ ከስራ ከተሰናበተ በኋላ ከምስጋና ከተሰናበተ በኋላ ምንም አይነት ፍንጭ ሳይኖር እንደዚህ አይነት ነገሮችን ሰበብ አስባብ ተፈልጎ ያንን ነገር በተለይ ከተባረረ በኋላ በተናገረው እና በለጠፈው ምልክት ምክንያት የተደረገው ነገር የዛ አይነት ምልክት ነው የሚሰጠው። በእኔ የህግ አግባብም አልተከተለም በአጠቃላይ ግን ማለት ይሄ እኮ አዲስ ነገር አለም በፊት የአብይ አስተዳደር ሲመጣ የኢትዮጵያን የተበላሸ የህግ አሰራር ለመቀየር እና እነዚህ የሚደረጉ ተውኔቶችን ለማቆም ቃል የገባበትን ሁኔታ ያጠፈበት ነው እና ተመላልስ ተመላልሶ ላለፈው ሁለት ሶስት አመት ያየናቸው ተውኔቶች ናቸው። እና እኔ ምንም አይነት ተስፋ ወይም ደግሞ እምነት የለኝ። የተፈበረከው ክስ መሰረት አለው ብዬ አልገምትም። አቶ ታዬ ከተናገሩት አኳያ ለስር የሚዳርጋቸው የህግ ጥሰት አልፈጸሙም የሚሉት የህግ ባለሙያው የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አባል እንደመሆናቸው የተያዙበት መንገድም ህገ መንግስታዊ ጥሰት እንዳለበት ይተቻሉም። ይሄ ነገር በመሰረቱ በኢትዮጵያ ህገ መንግስት ጥበቃ ያለበት ነገር ነው። በተለያየ መንገድ አንደኛ ጨፌ ኦሮሚያ አባል እንደመሆኑ በዛ ጨፌ ኦሮሚያ አባልነቱ ሀሳቡን የመናገርና የሚመለከተውን ነገር የማሳወቅ መብት አለው። እንዲሁም ደግሞ በአንቀጽ ሀያ ዘጠኝ በኢትዮጵያ በፌዴራል ህገ መንግስት አንቀጽ ሀያ ዘጠኝ ላይ ምንም አይነት እገዳ ሳይደረግ የፖለቲካ አመለካከትንና አስተያየትን በንግግር የመስጠት ህገ መንግስት መብት አለው። ይህንን የተናገረው እና ያንን በመናገሩ ደግሞ ከዛ በኋላ የመጣበት ያለ ህግ አግባብ የመያዝ የመታዘርና ነፃነቱን የማጣት እንዲሁም ደግሞ ኦሮሚያ ህገ መንግስት አንቀጽ አርባ ስምንት ያለውን ያለ ጨፌ ኦሮሚያ ውሳኔ ህግ አግባብ ያለመያዝና ያለመከሰስ መብቱን በጣሰ መንገድ ነው እንግዲህ የተወሰደው። ይሄ ሰውዬ እጅ ከፍንች አደረገ የተባለው ነገር የለም። በምሳሌነት እኔ እንደማየው የተሰጠውና የተደረደረው ምክንያቶች በቂ ምክንያቶች አይደሉ። በመሰረቱ ጠቅላይ ሚኒስትሩ መብት አለው። በስሩ ያሉትን ካቢኔ አባሎች የመቀየር የመበወዝ እና የማንሳት መብት አለው ግን ህጋዊ ስልጣኑ እዛ ላይ ነው የሚቆመው። ከዛ በኋላ የሚከተሉት ነገሮች ህገ መንግስቱና ሌሎች ህጎችን ተከትሎ የሚደረጉ መሆን አለባቸው። ያለ ጨፌ ኦሮሚያ ውሳኔ እጅ ከፍንጅ ያልተያዘ ሰውን ያለ ያለ መጥሪያ ያለ ህግ አግባብ ስርዓቶች እንዲያዝ ለማድረግ መሞከሩ፣ ሁለተኛ ደግሞ በህገ መንግስቱ በኢትዮጵያ ህገ መንግስት ማለት ነው አንቀጽ አስራ አራት አስራ ሰባት እና አስራ ዘጠኝ ላይ የተቀመጡትን ጥልቅ የሆኑ የፕሮሲጀር ወይም የስነ ስርዓት ህጎችና መብቶች አሉ እና ከዛ ደግሞ በቴሌቪዥን የታዩ የተውኔት ስራዎች ይሄ ሰውየ በተናገረው ምክንያት ወይም ሀሳቡን በማቅረቡ ምክንያት ከተሰናበተ በኋላ አዲስ የመጡ በእንግሊዝኛ ትራምፕ ታፕ የሚባሉ ወይም የተፈበረኩ የክስ ሁኔታዎች ናቸው ብዬ ነው እንደ ጠበቃ እንዳንድ የሕግ ባለሙያ ጉዳዮቹን የምመለከታቸው። እራሱ በተውኔቱ ላይ የታዩት የእጅ ከፍንጅ ምሳሌዎች ተገቢነት የላቸውም። አንደኛ ሰውዬው እጅ በእጃም ለመተያያዘው በአግባቡ ከስራ ከለቀቀ በኋላ ቤቱ ተቀምጦ ቤቱ በተቀመጠበት ሁኔታ በጻፈበትና የዛን ጽሑፍ መልስ ለመመለስ በተደረገ ሁኔታ ነው። ይሄ እጅ ከፍንጅ አይደለም። ይዟል የተባሉት ነገሮችንም እኔ ተቀበኔ አምነቴ የለኝም። ከውጭ ያመጡትና ፕላንት ያደረጉት የሚያስቀምጡት የሚል ግምት ነው ያለኝ። ግን የኦነግን ባንዲራ አስቀምጧል፣ ይህን የመሳሰለ ነገር ይዟል። እነዚህ ነገሮች የኦነግን ባንዲራ መያዝ ወንጀል አይደለም በኢትዮጵያ ሕግ መሰረት እና ሌሎችም ነገሮች በጣም ታማኝነት የሌላቸው ናቸው። የጸጥታና ደህንነት የጋራ ግብረ ኃይሉ ግን በአገሪቱ በተለያዩ አካባቢዎች በንጹሐን ዜጎች ላይ ሲፈጸሙ በነበሩ የሽብር ተግባራት በተለይም ደግሞ ከእገታ ጋር በተያዘ እጃቸው አለበት በማለት በቁጥጥር ስር እንደዋላቸው ባወጣው መግለጫ አስታውቋል። ዶክተር ሚልኬሳ በበኩላቸው እስሩ ማንኛውም የፓርቲና የመንግስት አመራር ይሁን አባል ጠቅላይ ሚኒስትሩ እንዳይቃወም ለማሸበር ታስቦ የተደረገ ነው ሲሉ ያጣጥላሉ። አሁን በተጨባጭ የብልጽግና ስርዓት የፋሽስት ስርዓት ሆኗል ህዝብ ላይ ሳይሆን አባሉ ላይ የብልጽግና አባላት ላይ የብልጽግና አመራር ላይ በፋሽስታዊ ስርዓት ይሄ እያሸበረ የሚያዝ እያሸበረ የሚገዛ ቡድን ነው የተፈጠረ ከላይ እንደዚህ አይነት ትንሽ እንደው ሰው ከተቃወመ በሽብር አሸብሮ ያባርና የሚያሳየው ይሄ በአጠቃላይ ምንድን ነው? በውስጥ በኩል ብልጽግና እንደ ኢህአዴግ እንኳን ተቃውሞን አይፈቅድም፣ አይፈቅድም በቃ ፋሽስታዊ በሆነ ደረጃ አሁን በውስጥ በኩል ምንም አትቃወምም ማለት ነው። እዛ ባህሪያ ሆነ ማገልገል ነው እንጂ ከዛ ውጭ ምንም ማሰብ አትችልም። ንጉሶ ሺ አመት ንገስ በለ ነው የተባልከውን መግደል ስረ ከተባልክም ሰርቀ መብላት ከዛ ውጭ በውስጥ በኩል የሆነ ለውጥ ይመጣል ተብሎ አይጣበቅም። የጋራ ግብረኃይሉ መግለጫ አቶ ታዬ በማህበራዊ ትስስር ገጻቸው አፍራሽና ጸረ ሰላም ጽሁፎችን ንግግሮችንና መግለጫዎችን በማናለብኝነት ሲያስተላልፉና ሲሰጡ ቆይቷል ሲልም ወንጅሏል። የህግ ባለሙያው አቶ ዳንኤል እንደሚሉት ግን ጠቅላይ ሚኒስትሩን አስመልክቶ አቶ ታዬ የተጠቀሟቸው ቃላትም ሆነ ሌሎችም ጽሁፎቻቸው ሀሳብን በነጻነት ከመግለጽ መብታቸው ጋር የተቆራኘ እንጂ ህግን የጣሱ እንዳልሆነ ያስረዳሉ። አንድ ዜጋ በተለይ እንደ አንድ የህግ አውጭ አባል በህገ መንግስቱ የተጠበቀውን የፖለቲካ አመለካከትና አስተያየትና ንግግር የማድረግ ያልተገደበ መብት አለው እና የተለያየ ነገሮችን የመናገር ሙሉ በሙሉ ህገ መንግስት ላይ መብት አለው። ሌላው ደግሞ በወንጀለኛ መቅጫ ህግ ውስጥ ብትመለከት በተለይ በአንቀጽ ስድስት መቶ አስራ አንድ እና በአንቀጽ ስድስት መቶ አስራ አራት ሁለት ላይ አንድ በተለይ ያለመከሰስ መብት ያለው የህግ አውጪ አባል ወይም የፖለቲካ አስተዳደር ውስጥ ያለ ሰው ያንን በተመለከተ የሚያደርጋቸው ንግግሮች የበለጠ ከስም ማጥፋት ወንጀል ጥበቃ አላቸው። በአንቀጽ ስድስት መቶ አስራ አንድ ይሄ እንግዲህ በኢትዮጵያ ወንጀለኛ መቅጫ ህግ በአበሻ አቆጣጠር በአስራ ዘጠኝ ዘጠና ሰባት ዓመተ ምህረት የወጣው የተሻሻለው ማለት ነው። እንዲሁም ደግሞ በተለይ በአንቀጽ ስድስት መቶ አስራ አራት ንዑስ አንቀጽ ሁለት ላይ የፓብሊክ ኢንትረስት ወይም ደግሞ የህዝብን ጥቅም በተመለከተ የተሰራው ነገር ተገቢ የሆነና ለህዝብ ጥቅምና ከፍ ያለ ጥቅም ወይም ሞራላዊ አላማ እውነትን ላይ የተመሰረተ ወይም ደግሞ ያ ሰው እውነት ነው ብሎ የሚያምንበትን ምክንያት በተመለከተ የሚያደርገው ንግግር ጥበቃ አለ። ህግም ስለዚህ በዛ ውስጥ ብዙ መከራከሪያ ነጥቦች አሉት እና ምናልባት በስም ማጥፋትም የመክሰስ ሁኔታው ላይኖር የሚችለው እነዚህ አይነት ጥበቃዎች ስላሉ ነው። ይህን ጉዳይ ለመጨረስ ሁለት ነገር ነው ማለት የምችለው አንደኛ፣ ይሄ ጠቅላይ ሚኒስትሩ በህግ አነጋገር መንግስታዊ ባለስልጣን፣ ህዝባዊ ግለሰብ ነው እና ይህ በመሆኑ ከፍተኛ በእንግሊዝኛ ቲክ ስኪን ወይም ወፍራም ቆዳ ሊኖረው ይገባል። በትናንሽ ነገሮች ወይም ባለስልጣኖቹም ጋዜጠኞች፣ ዝልል ወይም ሌሎች ሰዎች ሀሳቡን ስለተቹት ይህም ያህል የህግን መሳሪያ በማድረግ ይህ እንደዚህ አይነት ሰው ላይ የማስታደር ነገሮችን ማቆም መደረግ አለበት እና ይሄ ትልቁ ትልቁ ትምህርት ይመስለኛል። የጋራ ግብረ ኃይሉ አቶ ታየን በቁጥጥር ስራ አልፎ ባለበት ሰዓት በመኖሪያ ቤታቸው ያገኟቸው ያላቸው ማስረጃዎች ፈጠራዎች ናቸው የሚሉት ዶክተር ሚልኬሳም በተጻራሪው የመናገር ነጻነት እንደሌለ ያረጋግጣል ይላሉ። እንደው የመናገር መብት የሚባለው በአብይ ዘመን የለም። እሱ ውሸት ነው። እንደ በቀቀን አብይ ያለውን ነገር መድገም ነው ያለብህ። በተለይ ደግሞ በፓርቲ ውስጥ እንደው መነጋገር እንደሌለ አንድ ስብሰባ እንኳን እንደማይካሄድ በኢህአዴግ ጊዜ እኮ አውቃለሁ የቢያንስ በሩብ አመት ትገናኝና በጣም ታወራለህ ሁለት ሶስት አራት ቀን እንደው ማታነሳው ነገር የለም እና ከዛ ከመናገር መብት በበለጠ እኔ የሚታየኝ በጣም አደጋ ትልቅ አደጋ ኢትዮጵያ ላይ እያንዣበበ መሆኑን አያለው። በጠቅላይ ሚኒስትሩ ከስልጣናቸው ተነስተው በህገ ቁጥጥር ስር የዋሉት የቀድሞ የሰላም ሚኒስቴር ሚኒስትር ዴታ አቶ ታዬ ደንዳም በአዲስ አበባ ሜክሲኮ አካባቢ በሚገኘው የፌዴራል ወንጀር ምርመራ እንደሚገኙ ለአሜሪካ ድምፅ የተናገሩት ባለቤታቸው ወይዘሮ ስንታዩ አለማየሁ በ48 ሰዓት ውስጥም ፍርድ ቤት እንዳልቀረቡ አክለው ገልጸዋል። በተጨማሪም ላለፉት አራት ዓመታት ከኖሩበት የመንግሥት ኪራይ ቤት በቃል በተሰጠ ማስጠንቂያ በሦስት ቀናት ውስጥ በጸጥታ ኃይሎች ለቀው እንዲወጡ መደረጋቸውን ባለቤታቸው ጨምረው ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማውን እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ምዕራብ አፍሪካ ይሆናል የምናቀናው። የምዕራብ አፍሪካ ሀገራት የኢኮኖሚ ትብብር ማህበረሰብ ኤኮዋስ ከኒጀር ወታደራዊ ሁንታ ጋር ድርድር ለማካሄድ ጥረት እያደረገ ነው። ባለፈው ሐምሌ ወር ከስልጣን አስወግዶ በቁጥጥር ስር ያዋላቸውን ፕሬዚደንት መሐመድ ባዙምን እንዲለቃቸውና ዲሞክራሲያዊው አስተዳደር የሚመለስበትንም ጊዜ እንዲያፋጥን ቀጣናዊ ማህበረሰቡ ግፊት እያደረገ ነው። ተንታኞች ግን ጥረቱ አይሳካም የሚል ስጋት አላቸው። ቀጥሎ የሚቀርበው የቲሞቲ ኦቤዙ ዘገባ ዝርዝሩን ይዟል። ኒጀር ባለፉት ጥቂት ዓመታት መፈንቅለ መንግስት ወይም የመፈንቅለ መንግስት ሙከራ ካስተናገዱ በርካታ የአፍሪካ ሀገሮች መካከል አንዷ ነች። የኤኮዋስ አባል ሀገሮች መሪዎች በቅርቡ ናይጄሪያ አቡጃ ላይ ባደረጉት ስብሰባ ኒጀር በአጭር ጊዜ ወደ ዲሞክራሲያዊ አስተዳደሯ እንድትሸጋገር፣ ድርድሩ ከተሳካም ቀስ በቀስ ማዕቀቦቹን ሊያላሉላት ሊደራደሩ ተስማምተዋል። የኒጀር የጦር ኃይል የሶስት ዓመት የሽግግር ጊዜ ሲጠይቅ ኤኮዋስ ግን ከዚያ ባጠረ ጊዜ ውስጥ እንዲከናወን ነው ያሳሰበው። ከወታደራዊው መንግስት ጋር እንዲደራደሩም የቶጎ የሴራሊዮን እና የቤኒን ፕሬዝደንቶች ያሉበት ኮሚቴ ሰይሟል። የምዕራብ አፍሪካ ሀገሮቹ በስድስት ወር ጊዜ ውስጥ ባለፈው ሳምንት ለአራተኛ ጊዜ ባደረጉት ስብሰባ ሁንታው በቁም ስር ላይ ያዋላቸውን ፕሬዚደንት ሞሐመድ ባዙምን ያለምንም ቅድመ ሁኔታ በአስቸኳይ እንዲለቅ ጠይቋል። ለምዕራብ አፍሪካ ሲቪል ማህበረሰብ መድረክ የተባለ ድርጅት ዋና ጸሐፊ ኮፔክ ዳቡጋት ኤኮዋስ የሄደበት መንገድ ጥሩ አይደለም ይላሉ። ድርድር በሚደረግበት ጊዜ አስቸጋሪ የሚሆኑት መጨረሻ ላይ የሚነሱት ጉዳዮች ናቸው። መጀመሪያ ከስልጣን የተወገዱት ፕሬዚዳንት ካልተለቀቁ አይሆንም የሚባለው ነገር በጣም ተገቢ አይመስለንም። የኳስ መጀመሪያ የኢኮኖሚ ማዕቀቡ እንዲያላላ እየጠየቅነን እንደዚያ ሲሆን ሁንታው በሂደቱ እምነት አድሮበት ወደ ድርድር ጠረጴዛ ይመለስ ይሆናል። ኳስ በዚህ ሳምንት ባደረገው ጉባኤ ለመጀመሪያ ጊዜ ሁንታውን በኒጀር አስተዳዳሪነት እውቅና መስጠቱ የፕሬዚደንት ባዞምን በተፋጠነ ጊዜ ወደ ስልጣን የመመለስ ተስፋ አጨልሞታል። ባዙምን ባለፈው ሐምሌ የገለበጧቸው ከፍተኛ የጦር ሰራዊት መኮንኖች የአገር ክህደት ወንጀል ፈጽመዋል ብለው በቁጥጥር ስር አውለዋቸዋል። ኤኮዋስ ይህንኑ ተከትሎ ኒጀር ላይ ከባድ ከባድ የሆኑ ማዕቀቦችን ጥሎባታል። ጦር ልኮ እንደሚወራትም አስፈራርቷል። ምዕራብና ማዕከላዊ አፍሪካ ውስጥ እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓ ም ወዲህ ብቻ ስምንት የመንግስት ግልበጣዎች ተካሂደዋል። ፖለቲካ ተንታኙ ቸኩዲ ኦዶሜ እንደሚሉት በክፍለ አህጉሩ መፈንቅለ መንግስቶች የህዝብ ድጋፍ እያገኙ የመጡበት ዋናው ምክንያት ያስተዳደር ብልሹነቱ ነው። የኒጀር ወታደራዊ መንግስት እስካሁን የወሰዳቸው እርምጃዎችን ካየን ከዚህ በኋላ እሺ የሚል አይመስለኝም። በሌላ በኩል ደግሞ ኢኳስ ቢሆን በአጠያያቂ መንገድ ስልጣን የሙጢ ብለው በተቀመጡ መሪዎች የተሞላ በመሆኑ ምንም አይነት ውሳኔ ቢያሳልፍ ተግባራዊ ማድረግ የሚያስቸግር ይመስለኛል። ስለዚህ እንደኔ ከሆነ ኢኮዋስ የያዘው ጥረት ምንም ለውጥ አያመጣም። የኒጀር ወታደራዊ መሪ አብዱራማን ቻኒ መንግስታቸው በጦር ሰራዊት ከሚመሩት ከማሊና ከቡርኪና ፋሶ ጋር የሳህል ሀገሮች ህብረት የተባለ የጸጥታና የኢኮኖሚ ትብብር እየመሰረተ መሆኑን በዚህ ሳምንት አሳውቀዋል። ተንታኙ ኮፔክ ዳቡጋት እንደሚሉት ኤኮዋስ ድርድሩን ለመጀመር ዘግይቷል። አሁን ሶስቱ ሀገሮች ህብረቱን መፍጠራቸው ድርድሩን የባሰ ከባድ ያደርገዋል። አንዳንድ ጊዜ ባለው ቀዳዳ መደራደር ካልተቻለ ነገሮች ከጊዜ ወደ ጊዜ ይብሱን አስቸጋሪ እየሆኑ ይሄዳሉ። ማሊ፣ ቡርኪና ፋሶ እና ኒጀር የሶስትዮሽ የመከላከያ ህብረት ስምምነት ላይ ደርሰዋል እና ወደፊት ደግሞ በኮንፌዴሬሽን መዋሃድ ስለሚችሉበት መንገድ ሊነጋገሩ አቅደዋል። የፖለቲካ ጉዳዮች ተንታኙ ቸኩዲ ኦዶሜ በበኩላቸው እነዚህ ሶስቱ ሀገሮች ህብረት ፈጥረው መንቀሳቀሱ ከተሳካላቸው በክልሉ ወደፊትም መፈንቅለ መንግስት በብዛት እንዲካሄድ ያበረታታል። ከቅርብ ጎረቤቱ ጋር ጥሩ ግንኙነት ያለው ሀገር ምንም አይነት ማዕቀብ ይጣልበትም ለመቋቋም ይችላል። ሌሎች ሀገሮችም ኒጀር የሄደችበትን መንገድ የሚከተሉ ይመስለኛል። ኤኮዋስ መቼ ከኒጀር ወታደራዊ መሪዎች ጋር ለመገናኘት እንዳቀደ አልታወቀም። የምታደምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፈውን የቅዳሜ ታህሳስ 6 2016 ዓመተ ምህረት ምሽት የአማርኛ ፕሮግራም ነው። ከአሁን እስከ አራት ሰዓት የሚኖረውን ጊዜ ደግሞ እንግድ ወልዴ የቅዳሜ መዝናኛችሁን የሙዚቃ ቃናን ይዞ አብሯቸው ያመሻል። መልካም ጊዜ እየተመኘው መስመሩን ልልቀቅለት። ጤና ይስጥልኝ። እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዶ ሌለኝ እስከ አራት ሰዓት አብራችሁ ትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃናን የምንከፍተው አውል ቢ አራውንድ በተሰኘው እና ደ ስፔነርስ በሚባል የቡድን ስማቸው በሚታወቁት አቀንቃኞች በተሰራው ቆየት ባለ ተወዳጅ ዜማቸው ነው። መሪ ዘፋኙ ባቢ ስሜዝ ይባላል። የፍቅር ጉዞአችን ፍጻሜው ላይ ቢመስልም፣ ትንሽ ጥፍጣፊ አይጠፋውምና ከደወልሽልኝ መልሼ እመጣለሁ እያለ ነው። ዘ ስፒነርስ በባቢስ ሚዝ መሪነት ያቀነቀኑት አውል ቢ ራውንድ የተሰኘው የተሰኙ ዝፋናቸው ነበር። የሙዚቃ ቃና በመቀጠል ከሀገር ውስጥ የመረጥኩላችሁ ደግሞ አገራዊ ዜማ ግጥምና ስልትን በዘመናዊ መልክ የሚያቀርበውን ወጣቱን ሙዚቀኛ ጀንበሩ ደመቀን ነው። አዎ ጀንበሩ ደመቀ አይፈራም ጋሜ ከሙላቱ አስታጥቄ ጋር የሰራው ነው። ይፈታተሎ ነው ለመሳት የውስጤን ለመናገር የማላፍር ነኝ። ብርቱ ከሩቅ ለሚመለከቱ ሆኝ ድንግርቱ ለዘመን ወጣት ግዲ ቀርባል ኋላ ታሪኩ ቢመለከት ግን እሱ ምን ይላል? የማይፈራው በነበረበት ሁሉ በከበረበት የአሁኑ ስመለከት ታይኛል ብሎ ድም ድርግም ባያለም ጨለም መታ መታ ዋ ይፈታ በቃ በቃ ማለት ነው ለቃ ሲሉት ደሞ ለፋ ይነቃ

I said, I said, I አይፈራም ጋሜ ጀንበሩ ደመቀ ነበር። አሸር ዜር ጎዝ ማይ ቤቢ ከአስር ዓመታት በፊት የግራሚ ሽልማት የነጠቀበት ዜማ ነው። የግጥሙ ደራሲ ሪኮ ላቭ የአሸርን የቀድሞ ፍቅረኛ ታሳቢ በማድረግ እንደጻፈው ተናግረዋል። በፍቅር እውነተኛ ግንኙነትና መናበብ ካለ ቢለያዩ መልሶ መገናኘት የማይቀር ነው ባይነው አሸራ። አሸር ነበር ደር ጎዝ ማይ ቤቢ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቀናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶልኔ ነኝ። ኪስ ኤንድ ሴ ጉድባይ በማንሃተንስ ዘመን የማይሽረው ዜማቸው ነው። ሁለቱም ሌላ በተደራቢ በማፍቀራቸው መለያየት አለብን እያለ ነው። My obligations and the ties that you have. We've been meeting here every day, and since this is our last day together, I want to hold you just one more time. When you turn and walk away, don't look back. I want to remember you just like this. Let's just kiss and say goodbye. I had to meet you here today. There's just so many things to say. Something I hate to do This is the thing to do. It's gonna hurt me. kiss and say goodbye the manhattans number kana ikatlal ሶሪ የሚለው ዲዲ ጋጋ ነው። ከወደ ወላይታል ሶሪ ዲዲ ጋጋ ነበር። ጥላሁን ገሰሰ የቆለኛ ልጅ ናት። የሙዚቃ ቃና ወደ መጠናቀቁ ተቃርቧል። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጥሮ እንያዝ። እንግዶ ሌለኝ ሰላም። Oh, oh, oh. चलोगे भागुदानी का बता

የአሜሪካ ድምፅ ራዲዮ ከምሽቱ ሶስት ሰዓት እስካሁን አራት ሰዓት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። ነገ በሶስት ሰዓት በመስተዋት ፕሮግራም መልሰን እስከምንገናኝ አብራችሁን ስላመሻችሁ በሁሉም ባልደረቦቻችን ስም እጅጉን እናመሰግናለን። በደህና አደሩ።